ባለፈው ፕሮግራማችን ብሔራዊ ባንክ የባንኮችን መመስረቻ ካፒታል ከአምስት መቶ ሚሊዮን ወደ አምስት ቢሊዮን ብር ማሳደግ መፈለጉን አስመልክቶ የባለስልጣንና ባለሙያዎችን አስተያየት ማስደመጣችን ይታወሳል። የባንኩን ውሳኔ የደገፉ መሆኑን የገለጹት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ በዛሬው ዕለት ደግሞ ብሔራዊ ባንኩ ነጻ አለመሆኑን የቁጥጥር አቅሙም ደካማ መሆኑንና የብር ምንዛሬ ተመኑ በገበያ ውሳኔ ይዳኝ የሚለውና እየተብላላ ያለው ሀሳብ አደገኛ መዘዝ የሚያስከትል መሆኑን ያነሳሉ። እንግዶቹን ያወያየው ደረጀ ደስታ ከፕሮፌሰር አለማየሁ ጋር ውይይቱን ከገታበት ይጀምራል። የእነዚህ ባንኮች በተለይ የውጭ ምንዛሪም በህገወጥ መንገድ ምንጭም ሆነው እያገለገሉ ነው። ከብሔራዊ ባንኩ ቁጥጥር ውጭም በመሆን እያስቸገሩ ነው ያሉትን ባንኮችም የሚል ነገር ይነሳል። ቆንጆ ቆንጆ ነጥብ ያነሳ፣ አሁን አየ ቆንጆ ነጥብ ያነሳው ምንድን ነው፣ እኔ ሁልጊዜ የምጠረጥረው የብሔራዊ ባንክ የቁጥጥር አቅም በጣም ደካማ ነው። አሁን በዚህ ሰሞኑን በቴሌቪዥንና በሬዲዮ ወጥተው ሲናገሩ የብሔራዊ ባንክ አሁን የመቆጣጠር አቅሙ በጣም አሪፍ ቆንጆ ሆ እያሉ ሲናገሩ ሰማለሁ። ግን እዛም ማየው አይምኤፍ ያስቀመጣቸው እየከፈለው ማለት ነው። ዛ ደሞ ስለዚህ የአይምኤፍ አማካሪ ና የአይምኤፍ ኢትዮጵያዊ የሆነ የአይምኤፍ ተከፋይ እዛ አስቀምጠ ጠንካራ ነው ትላቸ ጠንካራነት አንዱ መገለጫው እኮ ነጻ ሆነ መስራት ነው። ኦሮሮ ላይ አይምኤፍ ቆሞ ግን ደሞዝ እየከፈለው በአበሻ በኩል እያሰራ አይደለም። ስለዚህ ኬንያ አጥንቸዋለሁ ባሉ ከሁለት ሺህ አንድ ጀምሬ እስከ ሁለት ሺህ አስራ ስምንት ያለውን አጥንቸዋለሁ። ምንድን ነው ተማርኩት? ከዛ ጥናቴ በብሔራዊ ባንክ ውስጥ ያለው የሰፋይ በተለይ የመቆጣጠሪያው አቅም በጣም ደካማ። ለምን ምትለኝ፣ አንድ ጠንካራ ሰው የነበረ አቶ ጌታውናና የሚባሉ ናቸው የነበሩ። አቶ ጌታውናና በጣም ፐርፌክት የነበሩ ናቸው። ግን እሳቸው አሁን ወጥተዋለሁ። በአማካይ አለም ላይ ሬጉሌተር ለማሰልጠን አስራ አምስት ዓመት ነው የሚጠየው አንድ ፐርፌክት የምትለው ተቆጣጣሪ ለመሥራት ከአስራ አምስት አመት ከዛ አብሬ በምን አቅማቸው ነው አቶና ጌታውና ነው ወጡ። አስራ አምስት አመት ተሰሩ እና እንደዛ አይነት ኤክስፐርቲስ ያለው መቆጣጠር የሚችል አለ ወይ የሚለው በእኔ እምነት ያለ አይመስለኝ። ስለዚህ እንደነገርኩህ ተማሪዎች ጭምር አይሜስ ቀጥሯቸው ዘብጡ ነው እየተቆጣጠሩት ነው ብሔራዊ ባ ምን መክራለን እያሉ ያውን እነሱ ናቸው ብረድ ቫሉዋር ምናምን እያሉ ጣጣ ውስጥ የሚከቱት አገሩ ሬጉሌሽን ካፓሲቲ የለውም። ያደሳው ሬጉሌሽን ካፓሲቲ ከሌለው ደግሞ ሺህ ባንኮች ከመጡ ሬጉሌት ማድረግ ይችላሉ ሊያደርጉን አይችልም። ስለዚህ እነዚህ ባንኮች ወደ ሌላ እንዳልክ ወደ ሌላ መንገድ ሊሆን ይችላሉ። ብሔራዊ ባንኩ ተጽዕኖ ያለበት ከአይ ኤም ኤፍ ብቻ ነው ወይስ ከየት ከየት ነው? ባንኩ ላይ ያሉ ተጽዕኖዎች ያሉ ብሔራዊ ባንክ ነፃ መሆን አለበት ይባላል። በመሬ ደረጃ ግን የትም ሀገር ነጻ አይደለም። ብሔራዊ ባንክ የትም ሀገር አሜሪካ ብትሆን ነጻ አይደለም። ሰው ምን ማለት ነው? የእኛ ደግሞ ይመሳል የእኛ የሚል ሰው ምን መሰለህ መንግስት ብሔራዊ ባንክ ላይ ተጽዕኖ የሚያደርገው ቀጥታ ብሔራዊ ባንኩ ላይ ሳይሆን በገንዘብ ሚኒስቴር በኩል ምሳሌ አሁን በዘንድሮ በጀት ጸደቅ አሁን በጀት ጸደቃል። በዘንድሮ አራት ሰባት ስድስት ቢሊዮን ምናምን ብር ፕሮጀክት ይሳል ከሆነ አይደል አሁን አይ ይ እንዳልኩ በቃ እነዛ ኢትዮጵያውያን እዛ ባስቀመጠው የዲቨሎ አርጎ እያላቸው ከሀያ ዘጠኝ ብር በዚህ አመት አርባ ገባ ና ከውጭ መንግስት እቃ ስለሚገዛ በአርባ ብር ሊያባዛው ነው ማለት ነው። ከውጭ የሚገዛው ነው ነውየ መንግስት መስሪያ ቤቶች በሙ ከውጭ የሚገዙ በአርባ ብር ሲያባዙ በጀታ ሲጨ በጀታቸው ሲጨምር የሄደው ማኑ ይጠይቃሉ። የገንዘብ ሚኒስትርን በጀት ተጨማሪ ስተን ይላሉ። የገንዘብ ሚኒስትር ብር በጀቱ ሴት ያመጣል ሴትም ያመጣል በብሔራዊ ባንክ ያሳትማል መንግስት ምትለው ማለት ነው መንግስት የምትለው ጠቅላይ ሚኒስትር ቢሮ ነው መንግስት፣ ጥሪ ገንዘብ ይምሰል። ስለዚህ የገንዘብ ሚኒስቴር እኛ የምንለው ነው። ስለዚህ በዚህ የገንዘብ ሚኒስቴር ግምጃ ቤት አሁን እንደዚህ ብትላቸው እነሱ ይልሃል ኖ ከህዝቡ ነው ምንገዛው። ሰማን ሰው እዚህ ሴት ነው ዳታው ሸጥን የሚሉት ሊያለፉት አስር ዓመት የጡረታ ድርጅት ነው የሚገዛው። የጡረታ ድርጅት ማለት ደግሞ ቁጭ ያለ ብር ነው ኢንፍሌሽን ነው የሚሆነው የሆነ ብር አምጥሰ ታስገባለ ማለት ነው፣ ወደ ኢኮኖሚ። ስለዚህ መንግስት የሚነቃው ው ቀጥታ ሳይሆን እንዳልኩ በገንዘብ ሚኒስትር፣ ብሄራዊ ባንክ ነው አሰጥህም ይ አይችልም። ለመመሰልም አይችለው። በዚህ ይችል ነበረ። ለምሳሌ በጠቅላይ ሚኒስትር መለስ ጊዜ ይቻል ነበረ። ምንድነው የሚቻለው? መንግስት አምና ከሰበሰበው ቀረት የሆነ ፐርሰንት በላይ ሊያበድሮ አይሰጥ ሀያ አምስት ፐርሰንት ነው እነዚ ያገረማ ከሰበሰብ ከው አምና፣ ከዛ በላይ ልትወስድ አትችልም ከብሄራዊ ባንክ። ከዛ ያ መለስ ዜናዊ የሚሉት ጠቅላይ ሚኒስትር ያንን ህግ አፍርሶ እንደፈለገ መበደር መውሰድ ጀመረ ከብሔራዊ ባንክ። አቶ ለማ የሚባሉ የጀነራል ኦዲተር አባረሯቸው። አትችሉም ምናምን በጣም ፐርፌክት የሆኑ ቴክኖክራት አትችሉም ብሎ ዋን ሳምንት አባረሯቸው ና ከዛ ናደው ያንን ህግ። አሁን ከአሁን ድረስ ክፍት ያ ነገር ማለት ያ ጠቅላይ ሚኒስትር መለስ ናደው። ወደፊት በገበያው እንዲተዳደር ለመወሰን የምንዛሪውን መጠን ሀሳብ አለ የሚልም ነገር ይሰማል። እሱ ላይ ያለት አስተያየት ምንድን ነው? መገልበት ከፈለጉ እንደ መንግስት ማድረግ ይችላሉ። ሱዳንን ሄደው ይጎሚ ሱዳን ምን እንደሆነ ምንድን ነው የሚሆነው መሰለህ? ልክ በገበያ ልትወስነው ስትጀምር የሱዳንን ልንገርህና፣ ሱዳን ውስጥ ልክ እንደዚሁ ተመ ተመከሩ ባለም ባንክ በምናምን ተመከሩ ብር እንሰጣቸዋለን አሏቸው ፈረንጆቹ ከዛ ለቀቁት ኢሚዲየትሊ ሀያ ዘጠኝ ብር ነበር የሱዳን ፓውንድ ከዶላር ነ ልክ እንደኛ ኢሚዲየትሊ አርባ ስምንት ገባ አንድ ሰከንድ ውስጥ ማለት ፓራሌል ማርኬቱ ላይ ሀምሳ ሰባት ገባ ሱዳን ከዛ ትንሽ ቆየልህና ፍሎት አረ አበ ማለት በ በገበያ ወሰናሉ ስንት ገባ ሶስት መቶ ፓውንድ የሱዳን ሆነ አንድ በአንድ ጊዜ ያን ብር አሁን ኢንፍሌሽኑ ወደ አንድ ሺ ሊተጋ ነው ሱዳን ሶ ምን ሆነ ሰው ለገልብጦ ወጣ ዳቦ ተወደደበት ይኸው ብታየው ብጥብጥ መንግስት ሁሉ ገለበጠ መጀመሪያ ዞር ማድረግ ሁለተኛውም ላይ በጣም ጥሩ ነው። ስለዚህ እዚህም ሀገር ፍሎት አደረክ ካልክ አሁን አርባ ያርከው አራት መቶ ብር ይገባላል። በሰቀ ራሴ ላይ እንደመተኮስ ነው። ገባህ መንግስት ራሱ በጀቱን በአራት መቶ ብር ሊያባዛ ነው ወይ? በኋላ ሰዎች የሚገዛው ነ። ስለዚህ እኔ በየቦታው ባገኘሁት ሚዲያ ለራሳቸው ደህንነት፣ ለእኛ ሳይሆን ለራሳቸው ደህንነት። በሌላ በኩል ደግሞ አንዳንዶች ለምሳሌ የብር ዋጋ ትክክለኛውን ዋጋ ማግኘት ይገባዋል፣ ሁልጊዜ መንግስትም እየጠበቀው ወይም በዚህም በኩል በብዙ መጠን እንዲመነዘር እየተገፈጠረ ሳይሆን ትክክለኛውን ዋጋ ሊይዝ ይገባዋል ይላሉ። እና ትክክለኛውን ዋጋ ታዲያ እንግዲህ በነጻ ገበያ ካልሆነ በቁጥጥርም በቀም ካልሆን እንዴት ነው የሚሆነው? በጣም ጥሩ። እስኪ አየህ ትክክለኛ ዋጋ ምንድን ነው የሚሉት ብዙ ጊዜ ስህተት የሚፈጥሩ እዚህ ጋር ትክክለኛ ዋጋ የህገ ወጡ ገበያ ዋጋ ነ ምክንያቱም ልክ አሁን ለምሳሌ ህገ ወጡ ገበያ ላይ አንድ ዶላር ወደ ሀምሳ ሁለት ነው፣ ህጋዊ ገበያው ላይ አርባ ነው። ሀምሳ ሁለት ትክክለኛ አይደለም። ለምን ደሞ ምን ስትለቀው ሀምሳ ሁለት ወደ ሀምሳ ሁለት ኮሎ ለመድረስ የሚሞክሩት እነሱ ሊደርሱ አይችሉም። ኢንድ ልት ሊደርሱ ለምንድን ነው ማይደርሱ? ልክ እዚህ ሲጨምሩ እሱም በዛው ልትጨምር፣ የራስህን ጥላ እንደመከተል ነው። ለምንድን ነው ስትል በኢኮኖሚክስ ትክክለኛ ዋጋ ማለት የውስጥ ክፍተትህንና የውጭ ክፍተትህን የሚፈታ ማለት። የውጭ ክፍተት ማለት ምን ማለት ነው? በኤክስፖርትና በኢምፖርት መሀል ያለውን ጋ የሚፈታ ዋጋ። የውስጥ ክፍተት ደግሞ ማለት በቁጠባና በመዋዕለ በኢንቨስትመንት መሀል ያለውን ክፍተት የሚዘጋ ዋጋ ማለት። ትክክለኛ ዋጋ ይሄ ነው። የህገወጡ ገበያ ዋጋ አይደለም ትክክለኛ ዋጋ ነው። ትክክለኛ ዋጋ ማለት ማለት ነው። አስራ ስምንት ቢሊየን ነው የምንገዛው አሁን እኛ ከውጭ ኢምፖርት የምናደርገው፣ የምንሸጠው ሶስት ቢሊየን ነው። ሶስት ቢሊየኑን ወደ አስራ አምስት ቢሊየን የሚያደርግልህ ዋጋ አለ ወይ ማለት ነው። ቤዚክሊ ኦኬ ፈረንጆቹ የሚሉት ምንድን ነው? አለ ልቀቱት፣ ብር አሁንም በአርባ ብር ከሚመነዘር በአንድ ሺህ ብር ቢመነዘር ኤክስፖርተሩ ይበረታታል፣ ኤክስፖርታችሁ ይጨምራል። ስለዚህ ኤክስፖርታችሁ ከጨመረ ክፍተቱን ይዘጋዋል። በዛ ላይ ደግሞ ኢምፖርታችሁ ውድ ይሆንበታል። አገሩ ሰው በአንድ ሺህ ብር ሳፍ ሲገዛው የአንድ ዶላር ንጫ በአንድ ሺህ ሲገዛ ስለወደድበት ይቀንሰዋል። ስለዚህ ኢምፖርታችሁ ቀነሰ፣ ኤክስፖርታችሁ ጨመረ፣ ሰላም ትሆናላችሁ ነው የሚሉት ፈረንጆ ሚሉን። እነዛም ፈረንጆች ያስቀመጧቸው ብሔራዊ ባንክ ያሉ ሰዎች ይህን ነው ሚ ፖንት። አሁን የኔ አርጊመንት ምንድነው? ኢምፖርት ስለተወደደ የኢትዮጵያ ኢምፖርት ይቀንሳል አይቀንሳል? ዘጠና በመቶ የኢትዮጵያ ኢምፖርት ፋፊሽ ኢምፖርት ነው። ሀያ በመቶ ብቻ ነው ኮንሲውመር ጉድ ጠቅላላው። ሌላው ምን መሰለህ ነዳጅ ነው። ሌላው ኢንተርሚዲየት ጉድስ ነው፣ ለኢትዮጵያ ፋብሪካዎች ለምኖች የሚገባ የኢትዮጵያ ፋብሪካዎች በአምባካይ በሚዲያን ማለት ነው ስልሳ አምስት በመቶ ከውጭ ነው ኢምፖርት የሚያመጣ መስሎ ነ ሌላው የግንባታና የትራንስፖርት እቃዎች ናቸው። ስለዚህ እነዚህ እቃዎች ዋጋ አንድ ሺ ዶላር አንድ ሺ ብር ከወደደ ከሆነ ተወደው ይገባሉ አይገቡም? ማን ይቀራሉ አይቀሩ? ሰራሽ በአንድ ሺ ተባዝተው ይገባሉ። ዋጋቸው ሁለተኛ ኤክስፖርታችን ያድጋል አያድግም። ለምን የኢትዮጵያ ኤክስፖርት ችግር ምንድን ነው ብለህ አጣጥና እኔያት ሚስተዋሉ እጅ አጣጥና ኤክስፖርተሮችን ሳናገር ከመቶ በላይ ምንድን ነው የነገሩኝ መሰለህ አ መሰረታዊ ችግራቸው የመሬት አቅርቦት፣ ሁለተኛ የፋይናንስ አቅርቦት፣ ሶስተኛ የእጣ የእቃ ከዚህ ሀገር የሚገዙት ኳሊቲ መሞትና ለዚህም ከውጭ ማምጣት አለባቸው ከውጭ ለማምጣት ደግሞ ፎሬን ኤክስቼንጅ ጥረት አለባቸው። ሌላኛው ጉምሩክ ያለው ጉጣ ውረ ሌላኛው ሙስናና ሌብነት እነዚህ ናቸው። እንግዲህ ይዲንቲፋይ ሲያረ እነዚህን ስትቀርጽ ያን ጊዜ ብርና ዶላር ወደ ትክክል ከፍተኛ ዋጋ ይጨምራሉ። አድማጮቻችን፣ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።